ከአውሮጳ ጉዞ መልስ ህዳር 22 የአስቸኳይ ጊዜ አዋጁን ጥሰዋል በሚል የታሰሩትና ክሳቸውን በመከታተል ላይ የሚገኙት የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና እስከ አስር ዓመት እስር ሊፈረድባቸው ይችላል ሲል ስጋቱን የገለጸው የጀርመኑ ግዘልሻፍት ፉር በድሮተ ፎልከር ማለት ለተጨቆኑ ሕዝቦች የቆመው ድርጅት የአፍሪካ ክፍል ተወካይ ኡልሪሽ ዴሊዩስ ሜርክል ከታሳሪው የተቃዋሚ ፖለቲካ መሪ ጎን እንዲቆሙ ጠይቀዋል። መራሄተ መንግስት አንጌላ ሜርክል ባለፈው ጥቅምት 2016 ዓ ም በኢትዮጵያ ጉብኝታቸው ከሲቪሉ ማኅበረሰብ ጋር ባደረጉት ውይይት ላይ ዶክተር ምረራ ጉዲና ተሳታፊ ስለነበሩ መራሄተ መንግስቱ ያውቋቸዋል። ሜርክል በዚያን ጊዜ የመናገር ነፃነት፣ የሰብዓዊ መብት እንዲከበር ጠይቀዋል እና ከዚያ በኋላ አንድ የታወቀና የተቃዋሚ ተወካይ ሲታሰር አንድ ነገር ማድረግ ይገባል። መብትና ነፃነት እንዲከበር የሚያቀርቡት ጥያቄ እንዲያው ለይስሙላ ብቻ እንዳልሆነ ግልጽ ማድረግ አለባቸው። ለእነዚህ በየጊዜው ይበልጡኑ እየተጨቆኑ ለመጡት የፖለቲካ ተቃዋሚ መሪዎችም ሆኑ የሲቪል ማህበረሰብ ወይም መንግስታዊ ያልሆኑ ድርጅቶች ተወካዮች ዕጣ እንደሚቆሙ በግልጽ ማሳየት ይኖርባቸዋል። የመራይተ መንግስቷ ኢትዮጵያን በጎበኙበት ወቅት ከተቃዋሚ ፖለቲከኞችና ከሲቪል ማህበረሰብ ተወካዮች ጋር መወያየታቸውን ያወደሰው የድርጅቱ መግለጫ የመረራ ጉዲና ድምፅ ለተጨቆኑ የኦሮሞ ማህበረሰቦችና ለኢትዮጵያውያን ማህበረሰብ ወሳኝ ነው ይላል። ሜርክል ከጉብኝታቸው በኋላ ቃል መግባታቸውን ዴሊዮስ ያስታውሳሉ። ዘ በእኛ እምነት ሜርክል የገቡትን ቃል የጠበቁ አይመስለንም። በዚያን ጊዜ ኢትዮጵያ በተለያዩ የብዙዋን መገናኛዎች ትነሳ ስለነበር ይህን ማድረግ ግድ ነበር። በአሁኑ ወቅት ግን የኢትዮጵያ መንግስት በአስቸኳይ ጊዜ አዋጅ ስለተቃውሞም ሆነ ግጭት አንድም መረጃ እንዳይወጣ ማድረግ ስለተሳካለት የሰብአዊ መብት ጥሰትን የመሳሰሉ ሌሎች ችግሮች ሁሉ በቸልታ ይታለፋሉ። በዚህ አንጻርም ምንም አይደረግም። ይህም ነው የሚያሳስበን። በመሆኑም የጀርመን መንግስት ጥሩ ንግግር ከማሰማት አልፎ ለሰብአዊ መብት መከበር እንዲሰራ እንጠብቃለን። የኦሮሞ ፌዴራሊስት ኮንግረስ ፓርቲ አብዛኞች የአመራር አባላት መታሰራቸውን የገለጹት ዴሊዩስ መንግስት የባለስልጣናት ሹምሽር አደረኩ ካለ በኋላም የነበረው አይነት የፖለቲካ አሰራር እንደቀጠለ ነው። በኢትዮጵያ ፖለቲካ ምንም አይነት መሰረታዊ ለውጦች አላየንም። የመረራ ጉዲና ጉዳይን በተመለከተ ከኢትዮጵያ መንግስት በኩል አንድም የአሰራር ለውጥ እንደሌለ ተመልክተናል። የኢትዮጵያ መንግስት ሹምሽር ሲያደርግ አንድ የኦሮሞ ተወላጅ የኮሚኒኬሽን ሚኒስትር አድርጎ ሲሾም በኢትዮጵያ ሁሉ ነገር ጥሩ እንደሚሆንና የህዝቡን ጥያቄ ግንዛቤ ውስጥ እንደሚያስገባ ተናግሯል። እኛ ግን ይህንን ለውጥ አላየንም። አሁንም በቀድሞ ፖለቲካው እንደቀጠለበት ነው ያየነው። ዶክተር መረራ ከቀረቡባቸው ክሶች መካከል የአስቸኳይ ጊዜ አዋጁን ያፈጻጸም መመሪያ መተላለፍ አንዱ ነው። የድርጅቱ ድርጅቱ የአፍሪቃ ክፍል ተወካይ አዋጁን አስመልክተው ተከታዩም ብለዋል። የአስቸኳይ ጊዜ አዋጁ ይራዘማል የሚል እምነት አለን። ሁኔታውም ውጥረት የተሞላበት ነው። ከሀገር ውስጥ የምናገኘው መረጃ እንደሚጠቁመው ሁኔታው ከእሳተ ገሞራ ጋር የሚመሳሰል ነው እና የጊዜ ጉዳይ ነው እንጂ እሳተ ገሞራው አንድ ቀን መፈንዳቱ አይቀርም። የጀርመኑ ጊዜር ሻት ፎ ብድሮተ ፎልከር የተሰኘው ለተጨቆኑ ሕዝቦች የቆመው ድርጅት ባወጣው መግለጫ መሰረት ከጎርጎሮሳውያኑ 2015 ዓ ም ጀምሮ ኢትዮጵያ ውስጥ ተቃውሞ ከተቀሰቀሰ በኋላ ከ50ሺ በላይ ኦሮሞች ታስረዋል። 1957 ሰዎች ደግሞ ተገድለዋል።